የሰልፉ ዓላማ እንግዲህ የግብጽ ኦርቶዶክስ ቤተ ክርስቲያን እዚህ ዴር ሱልጣን የሚባለው የኢትዮጵያ ኢየሩሳሌም ውስጥ የሚገኝ ገዳም ይዞታ ላይ የሚደርሰው ከግብጽ ቤተ ክርስቲያን የሚደርሰው ጫና አባቶች ለእስራኤል መንግስት አቤቱታ ለማቅረብ የወጡበት ነው። ጫናዎቹ ምንድን ናቸው? እንደው የተወሰኑትን ለመግለጽ እንግዲህ የተወሰኑትን ለማንሳት ያህል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እዚህ በዴር ሱልጣን ይዞታ ላይ ምንም አይነት እድሳት ማድረግ አልቻለችም ላለፉት በርካታ ዓመታት። አልፎ ተርፎም ይዞታው ከግብጾች በኩል የኛ ነው የሚል ወይም ለእኛ ይገባናል በሚል ከፍተኛ ግፊት እንዳለ ነው የተረዳሁት። ከዚህም ሌላ የግብፅ መነኮሳት እዛ የሚገኙ የኢትዮጵያ መነኮሳት አገልግሎት በሚኖራቸው ጊዜ በተለያዩ የሃይማኖት በዓላት ላይ ረብሻ እያስነሱ እየመጡ በዛ ለማለፍም ይሁን እንደገና ደግሞ በድምፅ ሁሉ በማወክ ይሄ ባለፈው በእለተ ስቅለት የታየ አጋጣሚ ነው። እነዚህ ሁሉ ነገሮች አሉ። በጣም ሰፊ ችግር ነው ያለው። ከብዙ በጥቂቱ ይህንን መጥቀስ ይቻላል። ማለት ኢየሩሳሌም የት የት ቦታዎች ላይ ነው ሰልፉ የተከናወነው? ምናልባትስ መልእክት ለመቀበል የመጣ ከእስራኤል ባለስልጣናት በኩል መልእክት ተሰጥቷል? እነሱስ ለመቀበል መጥተው ነበር? እንዴት ነበር እሱን ግለጽ የለን። ሰልፉ የተካሄደው በጠቅላይ ሚኒስትር ቤንያሚን ኔትንያሁ ጽህፈት ቤት ፊት ለፊት ነው ከ አንድ ሰዓት ገደማ የሚሆን ጊዜ ፈጅቷል። በመካከሉ ከሰልፈኞቹ ሶስት ሰዎች ወደ ጠቅላይ ሚኒስትሩ ቢሮ ገብተው የህዝቡን ጥያቄ ወይም የኢትዮጵያውያኑን ጥያቄ በደብዳቤ እንዲያቀርቡ ተጠይቀዋል። እነሱ ሲገቡም ተመልክቻለሁኝ። ከተለያየ ሀገር የመጡ ከኢትዮጵያም እዚህ እስራኤልም የሚኖሩ እንዲሁም በተለያየ ዓለም የሚኖሩ ኢትዮጵያን ለበዓል የመጡ ሁሉ በዚህ በሰልፍ ላይ ተሳትፈዋል። እንግዲህ መልስ ወደፊት ይሰጣል ማለት ነው። ወዲያው መልስ ካልተገኘ ምን ያህል መልስ አልተሰጠም። ወዲያው መልስ የተሰጠ ነገር አላየሁም። በሰልፉ ላይ ምን ያህል ሰዎች ተገኙ? ምንስ የተላለፉ መልእክቶች ነበሩ? በእኔ ግምት ከሶስት መቶ ማያንስ ሰው ሰልፉ ላይ ተገኝቷል። በመፈክር ደረጃ ወይም በመልእክት ደረጃ በእብራይስጥ ቋንቋ በእንግሊዘኛ እንዲሁም በአማርኛ ሲያስተላልፉ የነበረው ምንድን ነው? ዴር ሱልጣን የኢትዮጵያ ገዳም ነው። ዴር ሱልጣን ከንጉስ ሰለሞን ለንግስተ ሳባ የሰጣት ቅርሳችን ነው። ገዳሙ አሁን የሚገኝበት ይዞታው ለአባቶቻችን አስጊ ነው የሚል መልእክት ያላቸው መፈክሮች ናቸው የተላለፉት። ይሄ በተለይ እድሳቱን የሚመለከት ነው። ዴር ሱልጣን እስካሁን ድረስ መታደስ ያልቻለ እጅግ በሚያሳዝን ሁኔታ ላይ የሚገኝ የኢትዮጵያ ቅርስ ነው። ህዝቡንም የመጣ እዚህ ሊሳለም የመጣውን ሰው በሙሉም ልብ የሚነካ ይዞታ ያለው ቦታ ነው ብልህ ማጋነን አይደለም አንዲ ሸዋ እጅግ በጣም አመሰግናለሁ። ከኢየሩሳሌም እግዜር ስት ልኝ በጣም አመሰግናለሁ። ማንቲ